ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ሚያዝያ 16 2007 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን እንደምናመሻችሁ። ጤና ይስጥልን እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ቆንጂት ታዬና እኔም ሶሎሞን አባተ ነን። በአይሲል ለተፈጸመው ግድያ መንግስት እርምጃ እንዲወስድ መኢአድ ጠየቀ። ወገድ በእንዲህ ሁኔታ ባለበት ሰዓት እንቅልፍ መተኛትም የሚቻል አይመስለኝም። አሁን ስለዚህ ችግሩን ለመቀነስ መንግስት አሁን ስራ መስራት መቻል አለበት፣ በዲፕሎማሲ መሆን በሌላ ሊመቸው በሚችል ሁኔታ ስራውን መስራት አለበት የሚል እምነት አለን እኛ። አቶ ካሳሁን አበባው የመኢአድ ዋና ጸሐፊ ናቸው። ዘገባው በአብይ ርዕስ ተይዟል። ለሰዓቱ አርዕስተ ዜና ቆንጅት የአውሮፓ ህብረት ለአደጋ የሚጋለጡትን ፍልሰተኞች ለማትረፍ ወጪውን በሶስት እጥፍ ለማሳደግ ያደረገውን ውሳኔ የተባበሩት መንግስታት የስደተኞች ኮሚሽን አመሰገነ። ዳሩ ግን የሚበጀው ቁልፉ እርምጃ ከየሀገሩ ለሚሸሸው የጥገኝነት እድል መስጠት ነው ሲል አስገንዝበዋል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የአውሮፓ ህብረት ሜዲተራንያን ባህር ላይ ለአደጋ የሚጋለጡትን ፍልሰተኞችና ስደተኞች ለማትረፍ የሚመድበውን ወጪ በሶስት ጥፍ ሊያሳድግ ያደረገውን ውሳኔ የተባበሩት መንግስታት የስደተኞች ኮሚሽን አመስግኗል። ሆኖም ለስደተኞቹ ደህንነት የሚበጀው ቁልፉ እርምጃ ከየሀገሩ ሸሽቶ ለሚሰደደው የጥገኝነት እድል መስጠት ነው ሲል አስገንዝቧል። ለአደጋ የሚጋለጡትን ፈልጎ የማዳኑን እንቅስቃሴ ማስፋቱ ዋና የመጀመሪያ እርምጃ ነው ያለው ዩኤንኤችሲአር፣ ዳሩ ግን ባህር ላይ የሚያልቀውን ስደተኛ የተመለከተው ችግር እንዲያከትም ስደተኛው ደህንነቱ የሚጠበቅበት ሌላ መንገድ ሊፈለግለት ይገባል ብሎ የአውሮፓ ህብረት፣ ለስደተኛ ጥበቃ አማራጭ መንገዶችን ይክፈት ሲል ተማጽኗል። ባለፈው የአውሮፓውያን አመት በሜዲተራኒያን በኩል አድርገው ወደ አውሮፓ ከገቡት ፍልሰተኞች መካከል ወደ ግማሽ የሚሆኑት በአፍሪካና በመካከለኛው ምስራቅ ጦርነትን ወይም አፈናና መሳደድን ሸሽተው ይወጡ ናቸው ብሏል ዩኤንኤችሲአር። የአውሮፓ የድንበር ጥበቃ መስሪያ ቤት ፍሮንቴክስም ትናንት ብረሰልስ ላይ በተካሄደው አስቸኳይ ስብሰባ የተላለፈውን ውሳኔ አመስግኗል። ቃል የተገባው ገንዘብ ከተጠበቀው በላይ ነው ብሏል። አድማጮች፣ በምሽቱ አብይ ርዕስ ዘገባ ይኖረናል። ማላዊ በብዙ መቶዎች የሚቆጠሩ ዜጎቿን ሰሞኑን ደቡብ አፍሪካ ውስጥ ከሚካሄደው የጥላቻ ግድያ በማሸሽ ወደ አገር እየመለሰች ነው። በደቡብ አፍሪካ ቢያንስ ሁለት የማላዊ ዜጎች ሰሞኑን ተገድለዋል። ወደ ሦስት ሺህ ሁለት መቶ የሚሆኑ ደግሞ ከንብረታቸው ተፈናቅለዋል። ከጆሐንስበርግ የደረሰንን የላሜህ መሲና ዘገባ ሶሎሞን ክፍሌ ያቀርበዋል። የውጭ አገር ሰዎችን ከመጥላት ጥቃት ጋር በተያያዘ ከደቡብ አፍሪካ ከተመለሱ ማላውያን መካከል አራት መቶ ያህሉን ያሳፈሩ የመጀመሪያዎቹ ስድስት አውቶቡሶች በዚህ ሳምንት ንግድ ከተማዋ ብላንታየር ገብተዋል። ተጨማሪ ስምንት አውቶቡሶች ሰሞኑን እንደሚጠበቁ የማላዊ ባለሥልጣናት ተናግረዋል። የማስታወቂያ ሚኒስትሩ ኮንድዋኒ ናንኩሟ እንዳስረዱት አብዛኞቹ ከደቡብ አፍሪካ የተመለሱ ማላውያን ጥበቃ ወደሚደረግላቸው ደርበንና ጆሐንስበርግ ካምፖች እየሸሹ የሚደርሱት ባዶጃቸውን ንብረታቸውን በሙሉ ጥለው ነው መንግሥት ለመጠባበቂያ በቂ ባይሆንም 450 ዶላር አስቀምጧል ሲሉም ተናግረዋል። የሚሸሹት ሰዎች ቁጥር ካደገ ተጨማሪ ገንዘብ ያስፈልጋል ማለት ነው። ምክንያቱም በየቀኑ ተጨማሪ ማሊያውያን እየተፈናቀሉ መሆናቸውን ስለተረዳን ስንጀምር 90፣ 120፣ 360 እያል ነበር። አሁን ቁጥሩ አድጎ 3200 ደርሷል። በመሆኑም ወጪው ማደጉን እናያለን። ማላዊ ውስጥ የሚገኙ ብዙ ድርጅቶች የደቡብ አፍሪካ መንግሥት ጥቃቶቹን ለማስቆም ፈጣን እርምጃ ባለመውሰዱ ኮንነዋል። በዋና ከተማ ሊሎንግዌ ማክሰኞ ዕለት የተጠራውን የተቃውሞ ሰልፍ የመሩትም በማላዊ ያሉ የሰብአዊ መብቶች ቡድኖች ናቸው። መንግሥቱ በባዕዳን ዜጎች ላይ የሚደርሱ ጥቃቶችን በ24 ሰዓታት ጊዜ ውስጥ እንዲያስቆም የሚጠይቀውን ደብዳቤያቸውንም በማላዊ ለደቡብ አፍሪካ ኮሚሽነር አስረክበዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በሳዑዲ አረቢያ የሚመራው ህብረት የመን ውስጥ በሺያ ሁቲ አማጺያን ላይ የቦምብ ጥቃት ዘመቻ ከከፈተ ወዲህ በሰላማዊ ሰዎች ላይ የሚደርሰው ጉዳት መባባሱን የተባበሩት መንግስታት ድርጅት አስታወቀ። የተባበሩት መንግስታት ዛሬ በሰጠው መግለጫ የቦምብ ጥቃቱ ከተጀመረ ወዲህ የሞቱት ሲቪሎች ቁጥር አምስት መቶ ሀምሳ አንድ ደርሷል ብለዋል። ከመካከላቸው ቢያንስ አንድ መቶ አስራ አምስቱ ህጻናት መሆናቸውን የመንግስታቱ ድርጅት የህጻናት መርጃው ዩኒሴፍ አስታውቋል። ሳውዲ አረቢያ የቦምብ ጥቃት ዘመቻው ተጠናቋል ስትል ከሶስት ቀናት በፊት ማስታወቋ ሲታወስ፣ ድብደባው ዛሬ አርብም እንደቀጠለ መሆኑ ነው የተዘገበው። ሁቴዎቹ ተዋጊዎች መሳሪያ ያከማቹበታል፣ የተዋጊ ስምሪት ያካሄዱበታል ተብለው የሚጠረጠሩ ስፍራዎችን በቦምብ ጥቃት የተደበደቡ ሲሆን በምድር ደግሞ በኢራን የሚታገዙት ሁቴዎችና የተሰደዱት ፕሬዚደንት አብድራቡ ማንሱር ሀዲ ደጋፊዎች ሲዋጉ ውለዋል። ለአንድ ወር የዘለቀው ሳውዲ መራሹ የቦምብ ጥቃት በሀገሪቱ ከባድ ሰብአዊ ቀውስ ፈጥሯል። ሁቴዎቹን ለማባረር ግን በአመዛኙ አልተሳካለትም። የተባበሩት መንግስታት የሰብአዊ ጉዳዮች አስተባባሪ ቢሮ እንዳመለከተው እንደ ኤሮፓውያኑ አቆጣጠር ከመጋቢት ወር አጋማሽ ወዲህ የሞቱት ሰዎች ቁጥር 1100 ተጠግተዋል ብሏል። ወደ 4000 የሚደርሱ ቆስለዋል። ከቀያቸው የተፈናቀሉት ደግሞ ከ150 ሺህ እንደሚበልጡ አስታውቋል። አማጽያኑ የመን ውስጥ ስፋት ያለው አካባቢ ተቆጣጥረዋል። ሁቲ ሽምቅ ተዋጊዎቹ በምዕራባውያን የሚደገፉትን ፕሬዚደንቱን አገር ጥለው ወደ ሳውዲ እንዲሰደዱ ማድረጋቸውም ይታወቃል። ሽምቅ ተዋጊዎቹን በሺያዎች የሚመራው የኢራን መንግስት ይደግፋቸዋል። ኢራን መርከቦቿን ወደ የመን እንዳስጠጋችም እየተዘገበ ነው። ትናንት አንድ የዩናይትድ ስቴትስ ወታደራዊ ባለስልጣን ሲናገሩ ለሁቲዎቹ ጦር መሳሪያ ጭነዋል ተብለው የተጠረጠሩ የኢራን መርከቦች ከየመን አካባቢ ራቅ እያሉ ናቸው፣ ይህም ጥሩ ምልክት ነው ብለዋል። ሆኖም የዩናይትድ ስቴትስ የመከላከያ ሚኒስቴር እንደዚህን መርከቦች በአይነ ቁራኛ መከታተሉን መቀጠል አለበት ሲሉ ወታደራዊ ባለስልጣኑ አሳስበዋል። የጣሊያን ፖሊሶች ፓኪስታን ውስጥ በተካሄዱ ጥቃቶች የተካፈሉና ቫቲካን ላይ ጥቃት ለማድረስ ሳያቅዱ አልቀሩም የተባሉ 18 ጽንፈኞችን ተጠርጣሪዎችን ለማሰር አሰሳ እያካሄዱ መሆናቸውን አስታውቀዋል። አቃቢ ሕግ ማዑሮ ሙራ ዛሬ ሳርዴኒያ ውስጥ ለጋዜጠኞች በሰጡት ቃል ከተጠርጣሪዎቹ መካከል የኦሳማ ቢንላደን ጥባቂዎች ነበሩ ተብለው የሚጠረጠሩ ሁለት ሰዎች አሉባቸው ብለዋል። ከተጠርጣሪዎቹ መካከል ቫቲካን ላይ ጥቃት ለማድረስ አቅደው የነበሩ እንዳሉባቸውም ተናግረዋል። ቫቲካንን ለማጥቃት ዝግጅት ሲያደርጉ እንደነበር የሚያሳምን መረጃ በተጠለፉ የስልክ ንግግሮች ላይ መገኘቱን አቃቢ ሕጉ ጨምረው አስረድተዋል። በመላ ጣሊያን የሚታደኑ ተጠርጣሪዎች በሙሉ የፓኪስታን ወይም የአፍጋኒስታን ተወላጆች ሳይሆኑ እንዳልቀሩ የተነገረ ሲሆን በፓኪስታን መንግስት ላይ አመፅ ለማስነሳት እየሞከሩ ነበር ተብሏል። አሰሳው መቀጠሉን የገለጹት የጣሊያን ፖሊሶች አንዳንዶቹ መያዛቸውን፣ ጣሊያንን ለቀው የወጡም ሊኖሩ እንደሚችሉ ጠቁመዋል። በአፍጋኒስታንና በፓኪስታን ድንበር ላይ በአልቃይዳ ታግተው የነበሩ አንድ አሜሪካዊ የረድኤት ሰራተኛና አንድ ጣሊያናዊ በዩናይትድ ስቴትስ ጸረ ሽብር የአየር ድብደባ ድንገት በመመታታቸው ፓኪስታን መደንገጧንና ማዘኗን አስታውቃለች። የፓኪስታን የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ ለተገደሉት አሜሪካዊና ጣሊያናዊ ቤተሰቦች ጥልቅ ሐዘኑን ገልጿል። የሁለቱ ታጋቾች መገደል ፓኪስታን ከረጅም ጊዜ አንስቶ ቅሬታዋን ስትገልጽበት የቆየችው የድሮኖች አጠቃቀም የሚያስከትለውን ያልተፈለገ መዘዝ ያሳያል ሲል የፓኪስታን መግለጫ ጠቁሟል። አሜሪካዊው ዋረን ዋይንስቴን እና ጣሊያናዊው ጆቫኒ ሎፖርቶ በድሮን ድብደባው የተገደሉት ባለፈው ጥር ስድስት ሁለት ሺ ሰባት ዓም እንደነበረ አንድ የዩናይትድ ስቴትስ ባለስልጣን ትናንት ለቪኦኤ መግለጻቸው ይታወሳል። በአንደኛው የዓለም ጦርነት ወቅት አርመኖች በኦቶማን ቱርኮች የተገደሉበትን መቶኛ ዓመት መታሰቢያ አርሜኒያ ውስጥ ብዙ ሺህ ሕዝብና በርካታ የዓለም መሪዎች በተገኙበት ዝክር ተካሂዷል። በመታሰቢያው ሥነ ሥርዓት ላይ የተገኙት እንግዶች ኮረብታ ላይ የሚገኘውን የግድያው ሰለባዎች መታሰቢያ ሐውልት የጎበኙ ሲሆን እያንዳንዳቸው አበባ አኑረዋል። የአርሜንያ ፕሬዚደንት ሰርጌይ ሳርኪሲያን ዋና ከተማዪቱ የሬቫን በሚገኘው መታሰቢያ ሐውልቱ ስፍራ ባሰሙት ንግግር በዝክሩ ሥነ ሥርዓት ላይ የተገኙትን መሪዎች አመስግነዋል። ፕሬዚደንቱ በአንደኛው የዓለም ጦርነት ወቅት ለተጨፈጨፉት ሰለባዎች በተገባው በተገነባው ቋሚ መታሰቢያ ሐውልት ዳር ሆነው ባደረጉት ንግግር የፈረንሳይ፣ የሩሲያ፣ የሰርቢያና በግሪክ የምትመራው ቆጵሮስ ፕሬዚደንቶችን የመሳሰሉ መሪዎች መገኘታቸው ለሰብአዊ ክብር መቆማቸውንና ለደረሰው ፍጅት እንዳይረሳ ያላቸውን ቁርጠኝነት የሚያሳይ ነው ብለዋል። 3.2 ሚሊዮን ሕዝብ ያላት አርሜኒያ በአንደኛው የዓለም ጦርነት ወቅት 1.5 ሚሊዮን አርመኖች ዜጎቿ ላይ የተፈጸመውን ግድያ በዘር ማጥፋት ተግባርነት ትመለከተዋለች። ቱርክ በበኩሏ በጦርነቱ ወቅት በውጊያው በርካታ ክርስቲያን አርመኖች መገደላቸውን ትቀበልና የዘር ማጥፋት ግን አልነበረም ትላለች። በመጨረሻም ሩሲያ ዩክሬን ድንበር አጠገብ ወታደራዊ መሳሪያዎችን በብዛት ማከማቸት ላይ ነች ሲሉ የኔቶ ማለት የሰሜን አትላንቲክ ቃል ኪዳን ድርጅት ዋና ጸሐፊ ተናገሩ። አንድ ሺህ ያህል ከባድ መሳሪያ፣ የተራቀቁ መሳሪያዎችና ታንኮች እንዲሁም መድፎችን አስጠግታለች ብለዋል። ያንስ ስቶልንበርግ ዛሬ ብረሰልስ ላይ ባሰሙት ንግግር ሩሲያ ዩክሬን፣ ጀርመንና ፈረንሳይ የተሸመገለው ከሁለት ወራት በፊት የተደረሰው የተኩስ አቁም ስምምነት ቢደረግም በምስራቅ ዩክሬን ለሚዋጉት ተገንጣዮች የመሳሪያ ስልጠና በመስጠት ላይ ነች ሲሉ ነው የወነጀሉት። የሩሲያ የጦር መሳሪያ መከማቸት ተገንጣዮቹ ያለምንም ማስጠንቀቂያ አዲስ ጥቃት ሊከፍቱ እንደሚችሉ የሚያመለክት ስለሆነ ስጋት ይፈጥራል ብለዋል የኔቶ ኃላፊ። በሞስኮ ደግሞ የሩሲያው የመከላከያ ሚኒስትር ሴርጌይ ሾይጉ የኔቶን ውንጀላ ውድቅ አድርገው ይልቁንም ሩሲያ ድንበር አጠገብ ለሰፈሩ የዩክሬን ጥበቃ ኃይሎች የዩናይትድ ስቴትስ የጦር ኃይል የከተማ ውጊያ ስልጠና እየሰጠ ነው በማለት ከሰዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪ ሃርፍ ውንጀላውን አስቅኝ ሲሉ አስተባብለው፣ ዩናይትድ ስቴትስ ዩክሬን ውስጥ ያደረገችው ወታደራዊ ስልጠና በምዕራብ ዩክሬን ከፖላንድ በሚያዋስነው ድንበር አጠገብ ነበር፣ ያም ቢሆን የተጠናቀቀው የዛሬ ሀያ ዓመት ነው ብለዋል። አድማጮች ለሰአቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ኸርትዝ በ22 ሜትር ባንድ በ13870 ኪሎ ኸርትዝ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የአርብ ሚያዝያ 16 2007 ዓ.ም ምሽት ፕሮግራም ነው። አሁንም እኮ እስር ቤት ነው ያለ። ነው እንደ ቤት ውስጥ ያለ ነው እንዳለ ሙሽ አስራ ሁለት ነበርን አምስት ልጆች ደግሞ ከሆነ ቦታ ያመለጡ የመጡ ነበር እና ሴቶች ለብቻ ነን ያለ ነው። አስራ አንድ ሴቶች አለ እና መውጣት ነው የምንፈልገው። ከሀገር የምንውጣበትን መንገድ ከዚህ ሀገር የምንውጣበትን መንገድ ነው የምንፈልገው ከእናንተ የኢትዮጵያውያኑን ሕይወት በሊቢያ ቀንጨብ ቀንጨብ አድርገን ነበር ዛሬ ካነጋገርናቸው ያሰማናችሁ፣ ሰፋ ያለ ቅንብር ይኖረናል። አሁን ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በአይሲል የተፈጸመውን አሰቃቂ ግድያ አስመልክቶ መንግስት አስፈላጊውን እርምጃ እንዲወስድ የመላ ኢትዮጵያ አንድነት ፓርቲ መኢአድ አስታወቀ ጠየቀ። መኢአድ ዛሬ ባወጣው መግለጫ እዚያው ሊቢያ ውስጥ የቀሩትንና አሁንም በታጣቂዎች እየተወሰዱ ያሉትን ኢትዮጵያውያን ህይወት ለመታደግም መንግስት በራሱ አቅም አሊያም ባለም አቀፉ ማህበረሰብ ድጋፍ ጭምር ፈጥኖ መንቀሳቀስ እንዳለበት የፓርቲው ዋና ጸሐፊ አቶ ካሳሁን አበባው አሳስበዋል። እስክንድር ፍሬው ተጨማሪ ዘገባ አለው። የመላው ኢትዮጵያ አንድነት ድርጅት መያድ እንዳለው የአይሲስ የጭካኔ ግድያ ያለምንም እርምጃ ሊታለፍ አይችልም እና መንግስት ጊዜ ሳይወስድ ከፍተኛ እርምጃ እንዲወስድ ልናሳስብ እንወዳለን ብሏል። የፓርቲው ዋና ጸሐፊ አቶ ካሳሁን አበባው ይህንኑ ለቪኦኤ አብራርተዋል። እኛ በመሰረቱ ህጋዊ እርምጃ እንዲወስድ ነው የምንፈልገው። ወገኖቻችን በኢትዮጵያ ውስጥ ያልተለመደ ድርጅት ነው የተፈጸመው በወገኖቻችን ላይ ስለዚህ፣ ዝም ብሎ የሚታይበት ጉዳይ አይደለም። ይሄ ጉዳይ መለመድ ወደፊትም በኢትዮጵያውያኖች ላይ በውጭም ያሉት በውስጥም ባሉት ላይ ከባድ ድፍረት ስለሆነ ከወደ እርምጃ ካልተወሰደ አንድ ትምህርት ሊሰጥ የሚችል እርምጃ ካልተወሰደ ወደፊትም ኢትዮጵያውያኖች ሊጠቁ ስለሚችሉ የነታ መንግስት የግድ መስራት ይኖርበታል። የኢትዮጵያን ሕዝብ ያስለቀሰ ያልተለመደ አንገት ወጣት ወንድሞቻችን ልጆቻችን ላይ እንዲህ አይነት ተፈጥሯል። ስለዚህ የኢትዮጵያን ህዝብ አንድ መንግስት ከመንግስት የሚጠብቀው ነገር አለ የሚል እምነት አለው። ሚያት እንግዲህ እንዴት መስራት እንዳለበት ይህንን ማወቅ ያለበት መንግስት ነው። በዚያው በሊቢያ የቀሩና አሁንም በታጣቂዎች እየተወሰዱ ያሉ ኢትዮጵያውያን መኖራቸውን ለአሜሪካ ድምፅ ቃለምልልስ የሰጡ ዜጎች አረጋግጠዋል። ይህንኑ ቃለምልልስ ማዳመጣቸውን የገለጹት የመያዱ ዋና ጸሐፊ እነዚህን መታደግ ጊዜ ሊሰጠው እንደማይገባ አሳስበዋል። ማታ የሰማሁት ነገር በጣም ነው ያሳዘነኝ። አዲሱ ነበር ልጁን የሚያናግረው ከቤት ያሉት የኔ ቤተሰቦች ያለቅሱ ነበረ ያንን ልጅ ሲሰሙ። እንደውም የኢትዮጵያዊነት ባህላችን አዲሱ፣ እኔ ካልተመቸኝ ስልክ አላደርግልህም ወይንም ደግሞ ብደውል አላነሳም ስለዚህ እንዳትቀየመኝ ይል ነበር እና በጣም ነው ምል ሁላችን የሚያስለቅሰን ያሳዘነን። ስለዚህ ወገን በንዲህ ሁኔታ ባለበት ሰዓት እንቅልፍ መተኛትም የሚቻል አይመስለኝም አሁን ስለዚህ ችግሩን ለመቀነስ መንግስት አሁን ስራ መስራት መቻል አለበት። በዲፕሎማሲ የሚሆን በሌላ ሊመቸው በሚችል ሁኔታ ስራውን መስራት አለበት የሚል እምነት አለን። እኛ በቀጥታ ከዚህ በኋላ ያለው ነገር እጅግ በጣም አስፈሪ ነው። የልጁ ትናንትና ሲናገር ምን ሁኔታ ላይ እንዳሉ እንደው በአይናችን ያየነውን ያህል ነው የደነገጥነው። በጣም አሰቃቂ ነገር ነው። ስለዚህ ይህንን ነገር ለመቀነስ ቀደም ሲል የተሰራው ስራ በጣም ደካማ ነው እና አሁንም ቢሆን ስራ መሰራት አለበት እኡ ማለት የሚያስፈልግ ይመስለኛል። እኔ በተባበሩት መንግስታትንም እራሱ እኛ አቅሙ ካነሰን እርዳታ መጠየቁም የግድ አስፈላጊ ይመስለኛል። እነኚህን ሰዎች ለማዳን የዜጎችን ስደት ለማስቆም በሀገር ውስጥ ሊሰሩ የሚገባቸው ስራዎች መኖራቸውን አቶ ካሳውን ተናግረዋል። አድሎ ባይኖር ፍትህ ቢኖር ስደት ሊቀንስ ይችላል ባይ ናቸው። ሌሎች የተቃዋሚ ፓርቲዎችም የአይሲስን አረመኔያዊ ተግባር በማውገዝ መግለጫዎች አውጥተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ ወደ ተከታዩ ቅንብር እናልፋለን። ትናንት ሊያስሩን ነው ሊወስዱን ነው ያሉን ሊቢያ ትሪፖሊ የሚገኙ ኢትዮጵያውያን ዛሬ ያሉበት ሁኔታ ምን ይመስል ይሆን? አዲሱ አበበ ማምሻውን ደውሎ አነጋግሯቸዋል። ከቅርብ ጊዜ ወዲህ እንዲህ አይነቱ አደጋ ኢትዮጵያውያን ላይ የተደጋገመ መሆኑን በመጥቀስ ይመልሳሉ ፕሮፌሰር መስፍን በአንድ ጊዜ የመጣ አዲስ ነገር አይደለም። ኢትዮጵያዊነትን ውርደት። ክቡራትና ክቡራን አድማጮች ለተፈጠረው የድምፅ መረባበሽ ይቅርታ እንጠይቃለን። ትክክለኛው የሚቀጥለው ዘገባ ሊቢያ ውስጥ ከሚገኙ ኢትዮጵያውያን ጋር የተደረገው ውይይት ቀጥሎ ይቀርባል። ትናንት እንደወሰዱን አልመለሱም። ስንቶቻችሁን የወሰዱት? ያለ ነው እንዳለ ሙሽ አስራ ሁለት ነበርን። አምስት ልጆች ደግሞ ከሆነ ቦታ ያመለጡ የመጡ ነበሩ። ብዬሽ አላልኩህም ነበር አስራ ሰባት ሆን ብለሽኛል። አስራ ሰባት ሆንም ብዬሽ ነበረ። ከሌላም ቦታ ያመጧቸው ሴቶች ነበሩ መሰለኝ። እኛ አላየናቸውም። እና ሴቶች ለብቻ ነን ያለ ነው ወደ አስራ አንድ ሴቶች አለን። ወንዶች ምን ያህል እንደሆኑ አላወኩኝም። እንዴት አደራችሁ? ማታ ትንሽ ችግር ነበረ። ሊረብሿችሁ ሞክረዋል ወይንስ? እንደ እሱን ሁኔታውን ንገሪኝ። አዳራችሁ ነው እኛ ጋር እንኳን ብዙም እንትን አላሉንም። ግን የእነዚህ ፖሊሶቹን የምኖቹ አላውቅም። በሳንቲም ዙሪያ ነው። ምን ያህል አላችሁ? ስንት አላችሁ? እንደዛ ምናምን ነገር ሲሉ ነበረ። እኛ ምንም የለንም። ይህንንም ስልክ ሊሰጠን የቻለት ወስዶ ነበረ ስልኩ። የሆነ ፖሊስ እንደውም እንትን ብሎት ነበረ። አዎ ስንደውል በአረብኛ ነበር የሚያወሩን። እሺ ሁለትና ሶስት ነበረ። ስልኩን በሳንቲም እንለቃችኋለን ምናም ብሎ ሲያናግረን በቃ የበለጠ ትንሽ እሱ አረበኛ ስለምትችል ታናግርክ ምናም ብለው ለእኔ ሳቸውኝ ነበረ፣ እና እያናገርኩት እኛ ያለት ምን ምን ተነጋግራችሁ ያው ያላችሁን ሳንቲም እንትን በሉና እንለቃችኋለን ነው እያለኝ ያለው ፖሊሱ ማለት ነው። ማን ነው ያሰራችሁ ግን? እግዚአብሔርን ነው ምልክ አህኛ ምንም የምናውቀው ነገር የለም። ያው ፖሊስ ልብስ ነው የለበሱት ያሉት ከዚህን እነ እከሌነንም አይሉም እከሌነን ብለውም አይሉም። ስንት ገንዘብ ብትሰጡ ነው የሚለቋችሁ? እስካሁን ድረስ አምስት አምስት መቶ ዲናር አላችሁ ወይ ብለው ነው የጠየቁን ያሉት። አምስት መቶ ዲናር አምስት መቶ ዲናር አላችሁ ወይ ብለው ነው የጠየቁን። አሁን ምንዛሬ ምን ያህል እንደሆነ ባላውቅም ትንሽ ይመስለኛል። መተባበር ነው እንደዛ መሰለኝ። እና እሱን ልትሰጡ ተስማማችሁ፣ ምንድን በምን ተለያያችሁ ታዲያ? አዎ እንሰጠሃለን ብለኗል። ስልክ እንደዋወል እና ከጨረስን በኋላ እናነጋግረሃል ምናምን አልኩትኝ። እየተነጋገርኩት ላሉት ልጆች ብቻ ነው እንትን እንላለን። ስንት ናችሁ አለኝ። ሌሎች ያሉትን ስለማላቅ እኛ ያለነውን ብቻ ቆጥሬ ነው የነገርኩት። እና ገንዘቡን እያፈላለጋችሁ ነው ታገኛላችሁ ያው እንዲለቀም ብለን ሆ እንጂ ሱማ ኬት ይገኛል ብለናል። ሌላ ሰው ሊረዳችሁ ቢችል እንዴት ነው ገንዘቡን የሚልክላችሁ? በማ በኩል እንዴት አድርጎ? ሱማ ያው እንግዲህ ይከብዳል። ያው ባንክ ምናምን የሚባል ነገር እኛ የምናውቀው ነገር የለም ዝግ መሰለኝ። ልትወጡም አትችሉም፣ ባንክም ወዲያ ወዲህ መሄድም አትችሉም። ለነገሩማ እኮ እንዴት ነው መፍትሄው? ምንድን ነው ምን ይደረግላችሁ ማለት ነው? ይህንን ነገር ሰምተው ለመርዳት የሚፈልጉ ሰዎች ቢኖሩ ምን ያድርጉ? ምናልባት ያው ሱዳኖች ካሉ በሱዳኖች ምክንያት እንደዛ አይነት ነገር እርዳታው እንትን ከተባለልን አሪፍ ማለት ነው። በሱዳን ምክንያት ማለት ነው። ሌላ ከተማ ባላ የሆነ የፓስፖርት ምናምን ስለሚዘዋወሩ ምናምን ስለሚሉ በእንደዛ ምናልባት ልናገኝ እንችላለን ብዬ ነው የምገምተው የእኔ ግምት ነው እንጂ ይሆናል ብዬ እያልኩት አይደለም አንድ ጊዜ ከአንቺ ጋር ያነገርኳት እንዴት ነች ነፍሰ ጡሯ ጓደኛቸው ነፍሰ ጡሯን ያው ቤት ስር ሙቀት ስላለ አልቻልንም መውጡ ተዋታል አሁን እኛ መሀል አይደለም ያለችው የት አረጓት አላወቅንም የት ናት ስንላቸው እዚህ ቅርብ ናት ነው ያለችው ብለው ነው ያሉት ሁለት ኤርትራውያኖች አሉ አብረው ኤርትራውያን ሴቶች አሉ አዎ ሌሎቻችን ኢትዮጵያውያን ይችላል። ወንዶቹ ስንት ናቸው? እነሱ ጋር ስልክ የለም ደግሞ ለመደወል አላቃተኝ። ወንዶች ምን ያህል እንደሆኑ አላቅም። ግን ያው ሳንቲም ሌላክላቸው ነው እና ወንድሙ ላ የደወለው ብዬ ላስልክልክ ትችላሉ። ወደ ወንዶች ክፍል ወደ ቤተሰብ ለመደወል የሞከራለ ከእናንተ ቤተሰቡ ገንዘብ ሊሰጥ የሚችል ያው ቤተሰብ እኛ ያው ለመርዳት ብለን አይደል የወጣነው፣ ሰርተን እንረዳለን ብለን አሁን ደግሞ መልሰት እንደዚህ ብለን ብትል ያው ቤተሰብ አቅም ላይ ኖረ ይችላል። እውነት ነው። በጣም አዝናለሁ። ምናልባት አንቺ ከቤተሰቦችሽ እገናኛለሁ ብለሽኛል። ያውቃሉ መኖሪያ አለ ይሄን ሁኔታ ያውቃለሁ። መታሰርሽን ይሆን አልነገርኳቸሁም። ቤት እያወራለሁ። አልነገርሽም አልነገርኳቸሁ። መታሰራችሁን እናስተላልፋለን። አሁን አንቺ በነገርሽ መሰረት ገንዘቡን ካልሰጣችሁ በፍጹም አይለቋችሁም ማለት ነው። አዎ እንደዛ ነው ያለ ነው። ገንዘብ ስጡኝና ለቃችኋለሁ እያለ ነው ያለው እንጂ እንደዚህ እንደዚህ ምናምን ነገር ብሎ አላናገረኝም። ብቻ ለማንኛውም አሁን ከሆነ ከሁለት ሰከንድ በኋላ ደውልልኝና እ ቪዲዮን ላናግረው። ወንድሙ እየደወለለት ነው። አንዴ ስጥሪ ቅርታ ምናምን ብሄል ለምነውና ይሰጠሃል ገንዘብ። እንዴት ወንድስ ክፍል ማለት ነው። ገንዘብ እንዴት እንደሚልኩልን ሊያናግረን ነው። በየውና ጠብቃለሁ ኔ ሎ ሎ አቤት ሰላም። አቤት እንደምን አልክ? አለ እግዚአብሔር ይመስገን። ሰላም። ትላንትና ሊወስዱን ነው ያልከኝ ነህ? አዎ፣ ይኸውልህ ወንድምህ እ እነዚህ ሌቦች ናቸው ገብቷላ። እና ሳንቲም ምናምን ነው የሚጠይቁን። እና እነሱን አሁን እኛ ማምለጥ እንችላለን። ሴቶች ነው እንጂ የሚከብዳቸው። እነዚህ ዝም ብለው ናቸው፣ ሌቦች ናቸው ገብቷላ። የት ነው ያሰሯችሁ ግን? ቆይ የት ነው ያሰሯችሁ? ዝም ብሎ ቤት ነው ገብተኋላ፣ እንደ እስር ቤት ሁኖ ዝም ብሎ የሆነ የፈራረሰ የፈራረሰ ቤት ነው፣ ግን የማምለጥ እድል አለ። ፖሊስ ጣቢያም አይደለም ማለት ነው። ፖሊስ ጣቢያም አይደለም። ዝም ብሎ የእነሱ ልብስ ይለብሳሉ ሲወስዱ፣ እንደዛ ነው የለበሱ። አሁን ግን ስንጠይቃቸው፣ ብር ካላችሁ እንለቃችኋለን። አሁን እኮ ሁለት መቶ ዶላር አለኝ እኮ ሁለት መቶ ዶላር አለኝ እኮ። አሁን ዘበኛ ነው ዝም ብሎ ነው ዘበኛ ነው። ዝም ብሎ በአምስት ዲናር ምናምን ነው የሚሸወደ አሁን እኛ ማረፊያ ነው የምንፈልገው። ከዚህ ወጠን ራሳሁን ወደዛ ቤት አናውቅም፣ የት እንደወሰዱን አናውቅም። ገብቶ ከዚህ ሀገር የምንወጣበትን መንገድ ነው የምንፈልገው ከእናንተ በቃ፣ ሰው ለሰው ነው። በማንኛውም ተወራርቶም ከዚህ የምንወጣበት መንገድ ይመቻችልን ነው። ገብቶሃል። እሺ እንግዲህ ይህንን እናስተላልፋለን። እንግዲህ በተረፈ ራሳችሁን ጠብቁ። እግዚአብሔር እርዳችሁ። ጌታ እግዚአብሔር አለ። እንግዲህ በጣም ነው የምናመሰግነው ጠይቃችሁና፣ እግዚአብሔር ይስጣችሁ። ክቡራትና ክቡራን አድማጮች ሊቢያ ውስጥ ያሉ ኢትዮጵያውያንን ሕይወት እንደዚሁ እየተከታተልን እናሰማችኋለን ሰሞኑንም ተጨማሪ መረጃና ለእናንተ ሊቢያ ውስጥ ላላችሁት የሚጠቅሟችሁ መረጃዎችን ባገኘን ጊዜ እንደዚሁ በተለያዩ መንገዶች ልናቀብላችሁ ጥረት እናደርጋለን። በአየርም በቀጥታ ለናንተ በመደወልም ሌሎችም ኢትዮጵያውያን ባላችሁ መስመር ሁሉ እገዛችሁና ጥረታችሁን እንድትቀጥሉ መልእክታችን እናስተላልፋለን። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን አድማጮች የዕለቱን አብይ ርዕስ ነበር የሰማችሁት። የትንታኔው መጽሔት ይቀጥላል። የአውሮፓ ሕብረት ሀገሮች መሪዎች በብረሰልሱ አስቸኳይ ስብሰባቸው ላይ የሜዲትራኒያንን ባህር ሲያቋርጡ አደጋ የሚደርስባቸውን ስደተኞች ፈልጎ በህይወት ለማትረፍ እና በህገወጥ መንገድ ሰዎችን ከቦታ ወደ ቦታ በሚያዘዋውሩት ላይ ጥብቅ ቁጥጥር ለማድረግ የሚካሄደውን ዘመቻ ለመርዳት የያዙትን ጥረት በሶስት እጥፍ ለማሳደግ ቃል ገብተዋል ሊሳ ብራያንት ይህን እያደገ የመጣ ሰብአዊ ቀውስ ለማስወገድ ስለ ታለመው የመሪዎች ስብሰባ ያሰናዳችው የላከችው ዘገባ አለ ሶሎሞን ክፍሌ ይዞ ቀርበዋል የአውሮፓ መሪዎች ለሜዲትሬኒየን ባህሩ ፍልሰት ቀውስ መፍትሄ ይሆናል ባሉት ባለ አራት ነጥብ እቅድ ላይ ተስማምተዋል። ከእቅዶቹ መካከልም በሕገ ወጥ መንገድ ስደተኞች የሚያስተላልፉትን ሰዎች ጀልባዎች እያደኑ በመያዝ ማውደምንና ባህሩን ሲያቋርጡ አደጋ ሊደርስባቸው የሚችሉ ሰዎችን እየፈለጉ በሕይወት ለማትረፍ የሚካሄደውን ዘመቻ ወጪ በሦስት እጥፍ ማሳደግ የሚሉት ይገኙበታል። ትላንት የመሪዎቹ ስብሰባ እንዳበቃ ፖላንዳዊው የወቅቱ የአውሮፓ ካውንስል ፕሬዚደንት ዶናልድ ተስክ ለጋዜጠኞች መግለጫ ሰጥተዋል። በዚህ ዓመት ባህሩን ሲያቋርጡ የሞቱበትን በመቶዎች የሚቆጠሩ ህገወጥ ስደተኞች አሰቃቂ አደጋ የፈጠረችው አውሮፓ አይደለችም ብለዋል። ያ ማለት ግን እኛን ግድየለሾች አያደርገንም። በጣም አስቸጋሪ የበጋ ወራት ከፊታችን ተደቅኗል። እርምጃ ለመውሰድ ዝግጁ ሆነን መገኘት አለብን። ዶናልድ ታስክ አክለውም የአውሮፓ መሪዎች በሕገ ወጥ መንገድ የሚገቡ ፍልሰተኞችን ለመቆጣጠር የስደተኞችን ደህንነት ለመጠበቅና ፍልሰተኞችን በግንባር ያሉ ከሚሏቸው እንደ ኢጣሊያ ካሉ ሀገሮች በበጎ ፍቃዳቸው ወደ ሌሎች የአውሮፓ ህብረት ሀገሮች እንዲሰፍሩ ለማበረታታትም ተስማምተዋል ብለዋል። የአውሮፓ ኅብረት ለሜዲትሬንያኑ የፍልሰተኞች ቀውስ በቂ ምላሽ አልሰጠም ተብሎ ብርቱ ትችት ተሰንዝሮበታል። ይህኛው የትላንቱ የመሪዎች ስብሰባ ከማብቃቱ በፊት እንኳ ዓለም አቀፉ የሰብአዊ መብቶች ተከራካሪ ቡድን አምነስቲ ኢንተርናሽናል ውይይት እየተደረገባቸው የነበሩትን የእርምጃ ሐሳቦች በአሳዛኝ ሁኔታ በቂ አይደለም ሲል ተችቷል። የአውሮፓ ኮሚሽን ፕሬዚደንት ዣን ክሎድ ጁንከር ሳይቀሩ ከመሪዎቹ ስብሰባ በኋላ በተገኘው ውጤት ደስተኛ አለመሆናቸውን ገልጸዋል። ከስብሰባው የሚገኘው ውጤት ይበልጥ ፍልሰተኞችንና ስደተኞችን ይጠቅማል ብዬ ነበር የጠበኩት ነገር ግን ያ ሳይሆን ቀርቶ በቀጣይ ሳምንታትም የመወያያ ርዕስ እንዲሆን ፈቅደዋል ነበር ያሉት ዣን ክሎድ ጁንከር በፈረንሳይኛው። የብራሰልሱ የአውሮፓ ኅብረት መሪዎች አስቸኳይ ስብሰባ የተጠራው ባሳለፍነው እሁድ የሜዲትሬኔን ባህር ለማቋረጥ ሲሞክሩ ጀልባቸው ተገልብጦ በመቶዎች የሚቆጠሩ ሰዎች ከሞቱ በኋላ ነው። ከመሪዎቹ ስብሰባ በፊት ከፍተኛ የተባበሩት መንግሥታት እና ሌሎች የስደተኞች ጉዳይ ባለሥልጣናት ሕገወጥ ፍልሰትን በተመለከተ የአውሮፓ ኅብረት ከያዘው የይስሙላ አናሳ አቀራረብ ተላቆ ይበልጥ ሊሠራ ይገባል ሲሉ አስገንዝበዋል ባለሙያዎች በበኩላቸው ለፍልሰት ምክንያት የሆኑ የየሀገሮቹ ድህነትና ግጭቶችን የመሳሰሉ ችግሮችም ጉዳይ ሊታይ ይገባል ብለዋል በእስር ላይ በእስር ከተያዙ ነገ አንድ ዓመት የሚሞላቸው የዞን ዘጠኝ ጋዜጠኞችና የኢንተርኔት አምደኞች የፍርዱ ሂደት መጓተት እንዳሳሰባቸው የመንግስታቱ ድርጅት አማካሪዎችና የጋዜጠኞች ደህንነት ተሟጋቾች እያስታወቁ ነው። ጋዜጠኞቹንና የኢንተርኔት አምደኞቹን በቁጥጥር ስር ጋዜጠኞቹና የኢንተርኔት አምደኞቹ በቁጥጥር ስር የዋሉትና ከባድ ከባድ የሚባሉ ክሶች የተመሰረቱባቸው ሀሳባቸውን በነጻነት በመግለጻቸው ነው ብሎ እንደሚያምን ዋና ጽህፈት ቤቱ ኒውዮርክ የሚገኘው የጋዜጦች ደህንነት ተሟጋቹ ቡድን ሲፒጄ በተደጋጋሚ ይገልጻል። የተባበሩት መንግስታት ድርጅት ልዩ መርማሪዎች አስሩ እስሩ ፍጹም ተቀባይነት የለውም ብለዋል። የኢትዮጵያ መንግሥት በመናገርና በመጽሐፍ ስራቸው የታሰሩ ጋዜጠኞችና የኢንተርኔት አምደኞች የሉም ሲል ያስተባብላል። ሄኖክ ሰማግዜር ዝርዝሩን ይዟል። ሶስቱ ጋዜጠኞችና ስድስቱ የጦማር ጸሐፊዎች በቁጥጥር ስር የዋሉ ሲሆን ሶሊያና ሽመልስ ደግሞ በሌለችበት ተከሳለች። ባለፈው አንድ ዓመት የነበረውን የክስ ሂደት የስድስቱ የጦማር ጸሐፊዎችና ሁለቱ ጋዜጠኞች ጠበቃ የሆኑት አቶ አመሃ መኮንን እንዲህ አብራሩታል። አንድ ዓመት በፊት መንግስት ተከሳሾቹን ማህበራዊ ድረገጾችን በመጠቀም ሕዝብን ለአመፅ ለማነሳሳት ሲሞክሩ ደርሼባቸዋለሁ በሚል በቁጥጥር ስር አውሏቸዋል። ከዛም በኋላ ያው የታሰሩት ወደ በተለምዶ ማዕከላዊ የሚባለው የፌዴራል ፖሊስ ወንጀል ምርመራ መምሪያ ነው። ከዛም በኋላ ለአንድ ሁለት ተከታታይ ጊዜ ያው በዚሁ በመደበኛ የስነ ስርዓት ህግ የጊዜ ቀጠሮ ሲጠየቅባቸው ነበረ። ከዛ በኋላ ጉዳዩ ወደ የሽብር ወንጀል ተቀይሮ በዚሁ አቅጣጫ ምርመራ ሲደረግባቸው ቆይቷል። ወደ ሰማንያ ሶስት ቀን ያህል በማዕከላዊ ወንጀል ምርመራ በጊዜ ቀጠሮ ቆይተዋል። ከዛም መደበኛ ክስ ተመስርቶባቸው ጉዳያቸው ለፌዴራል ከፍተኛ ፍርድ ቤት አስራ ዘጠኛ ወንጀል ችሎት ቀርቧል። በዛ ፍርድ ቤት የቀረበባቸውም ክሶች ሁለት ነበሩ። አንደኛው የጸረ ሽብር አዋጁን በመተላለፍ የሽብር ወንጀል ለመፈጸም አቅደዋል፣ ተደራጅተዋል፣ በህቡዕ ተደራጅተዋል፣ ተዘጋጅተዋል፣ አሲረዋል የሚል ነው። ሁለተኛው ደግሞ በዚህም አንደኛው ክስ ላይ የተገለጹትን ፍሬ ነገር መሰረት በማድረግ ህዝብን ለአመፅ ለመቀስቀስ ሙከራ አድርገዋል በሚል የወንጀል የመደበኛ ወንጀለኛ መቅጫ ህግ ቁጥር ሁለት አምሳ ሰባት ተጠቅሶ ክስ ቀርቦባቸዋል። ክሱ እንደቀረበባቸው በእኛ በኩል ያው በጣም ዘርዘር ያለ መቃወሚያዎችን አቅርበናል። አቃቤ ህግም ተገቢ ነው ያለውን መልስ ሰጥቷል። ፍርድ ቤቱ ደግሞ ያው የግራቀኛችንን ባቀረብነው መቃወሚያ ላይ አቃቤ ህግ የሰጠውን መልስ ከህጉ ጋር በማገናዘብ ከመረመረ በኋላ ሁለተኛውን ክስ ሙሉ በሙሉ ከሰረዘው በኋላ በሌሎች ስምንት ነጥቦች ክሱ እንዲሻሻል አዟል። እንግዲህ አቃቤ ሕግ በፍርድ ቤቱ ትዕዛዝ መሰረት ክሱን ለማሻሻል ረጅም ጊዜ ፈጅቷል። ምናልባት ያሳለፍነው አንድ ዓመት አብዛኛውን ጊዜ የወሰደው ክሱ ፍርድ ቤቱ በሰጠው ትዕዛዝ መሰረት መሻሻሉን ለማረጋገጥ ነው። ክሱ ለሁለት ያህል ጊዜ ተሻሽሏል። መጨረሻም ላይ ግን ለሶስተኛም ጊዜ ሊሻሻል ይገባል ወይም ፍርድ ቤቱ በወቅቱ ሰጥቶ በነበረው ብይን መሰረት ያልተሻሻሉት ነጥቦች ከክሱ ሊሰረዙ ይገባሉ የሚል በእኛ በኩል ተቃውሞ አቅርበን አንድ ነጥብ ብቻ ከክሱ እንዲሰረዝ አድርጓል። ፍርድ ቤቱ በዚሁ መሰረት ተከሳሾች የእምነት ክህደት እንዲሰጡ በስነ ስርዓት ህጉ መሰረት ተጠይቀው፣ ሁሉም ተከሳሾች የራሳቸው ቋንቋ ያው ወንጀሉን እንዳልፈጸሙ ገልጸዋል። ባለፉት ሁለት ቀጠሮዎች አቃቤ ሕግ አሉኝ የሚላቸውን የሰው ምስክሮች አቅርቦ ማሰማት ጀምሯል። አቶ አመሀ መኮንን በኢትዮጵያ ክስ የተመሰረተባቸው ስድስት የዞን ዘጠኝ ጦማር ጸሐፊዎች እና የሁለቱ ጋዜጠኞች ጠበቃ ናቸው። የሲፒጄ የአፍሪካ መረጃ አጠናቃሪ ሱ ቫለንታይን ድርጅታቸው እስራቱን እንዴት እንደሚመለከተው ሲያብራሩ ስ ር ስ ን ፕል እኛን ያስጠየፈ ጉዳይ ነው። እነዚህ ወጣት የጦማር ጸሐፊዎችና ጋዜጠኞች ከታሰሩበት ከሚያዝያ 17 ጀምሮ 26 ጊዜ ፍርድ ቤት ተመላልሰዋል። ሆኖም ውሳኔ አላገኙም። እነዚህ ወጣቶች ለሀገራቸው የኢትዮጵያ ልማትና እድገት የሚጨነቁና የበኩላቸውን ለማበርከት የሚሹ በመሆናቸው ድምፃቸውን ሲያሰሙ ነበር። እውነተኛና ዘላቂ ልማት የሚመጣው የመገናኛ ብዙኃን ነጻነት ሲኖር፣ ዜጎች ሀሳባቸውን በነፃነት መግለጽ ሲችሉና በሀገራቸው ልማት ያላቸውን እሳቤ ማንጸባረቅ ሲችሉ ነው። ወጣት ጋዜጠኞችና የጦማር ጸሐፊዎችን ማፈን ኢትዮጵያን ወደፊት አያራምዳትም፣ እንዲያውም በአንጻሩ ወደ ኋላ ይመልሳታል። የሲፒጄዋ ሱ ቫለንታይን ናቸው። በዛሬ ዕለት በጄኔቫ የተባበሩት መንግሥታት ድርጅት ሀሳብን በነጻነት የመግለጽ ልዩ መርማሪ ዴቪድ ካዬ የዞን ዘጠኝ ጦማር ጸሐፊዎችና ሦስቱ ጋዜጠኞች እስራት ጥቅስ ፍጹም ተቀባይነት የለውም ብለዋል። ሶሊያና ሽመልስ የዞን ዘጠኝ የጦማር ጸሐፊዎች አባል ስትሆን በእስራቱ ወቅት በሀገር ውስጥ ስላልነበረች በሌለችበት ነው የተከሰሰችው። የእስር ይዞታቸው እንግዲህ የመጀመሪያው ሶስት ወር ማዕከላዊ ነው። በጣም በከፍተኛ ሁሉም በማሰቃየት ተግባራዊ ቶርቸር በምንለው ውስጥ አልፈዋል። እንቅልፍ በመከልከል ከፍተኛ የስፖርት እንቅስቃሴ እየሰሩ እንዲመረመሩ ማድረግ አንዳንዶች ላይ እንዲያውም ግርፋት፣ በኬብል መገረፍ የመሳሰሉት ጉዳዮች ላይ ደርሰውባቸዋል። ከዛ በኋላ ወደ ቃሊቲ ሴቶቹ፣ ወደ ቂሊንጦ ወንዶቹ ተዘዋውረዋል። የሴቶቹ ያያያዙ ሁኔታ አሁንም አሳሳቢ ነው። በጣም ጥቂት ሰዎች ብቻ ነው የሚጠይቋቸው። በቀን የሚጠየቁበት ጊዜ ከሀዴጋ አይበልጥም። ስለዚህ ቃሊቲ አስተዳደር በተለየ ሁኔታ እያያቸው ነው። ፍርድ ቤቱ ይህን አልተቀበልኩም ቢልም ማለት ነው የቀሊኝጦ አያያዝ ግን ከሴቶቹ ጋር በተለይ ከቃሊቲ ጋር በተሻለ ሁኔታ ላይ ይገኛሉ። ቤተሰቦች ይጎበኛቸዋል። ጓደኞቹ ይጎበኛቸዋል። አልፎ አልፎ መጽሐፍ የማስገባት ላይ ችግር ቢኖርም መጽሐፎችን ሴንሰር የማድረግ ወይም ቅድመ ምርመራ የማድረግ ሂደት ቢኖርም የቀሊኝጦ አያያዝ ከሴቶቹ ካሉበት ከቃሊቲ አያያዝ የተሻለ ነው። የአንድ አመት ጊዜው በጣም በደንብ ስለ ዞን ዘጠኝ የተወራበት ግንዛቤው በጣም የጨመረበት ስለ ክሱ ሂደት በደንብ በከፍተኛ ሁኔታ የተወራበት ጊዜ ነው። በኢትዮጵያ በቁጥጥር ስር የሚገኙ ከ19 በላይ ጋዜጠኞች እንዳሉ የሰብአዊ መብት ተሟጋች ድርጅቱ ሂማን ራይትስ ዋች ይገልጻል። ከዞን ዘጠኝ የጦማር ጸሐፊዎች በፈቃዱ ኃይሉ፣ አጥናፍ ብርሃኔ፣ ናትናኤል ፈለቀ፣ ማህሌት ፋንታሁን፣ ዘላለም ክብረት እና አቤል ዋበላ ናቸው። በስር የሚገኙት ሶስቱ ጋዜጠኞች ደግሞ ኤዶም ካሳዬ፣ ተስፋ ለሞልደየስና አስማማው ኃይለ ጊዮርጊስ ናቸው። የመጽሔት ክፍለ ጊዜ ዘገባው ይቀጥላል። በኢትዮጵያ ምርጫ ዙሪያ ያተኮረ ዘገባ ይሆናል አሁን የምናቀርበው። ገዢው ፓርቲ ኢህአዴግ በመጪው ግንቦት በሚካሄደው ምርጫ የሚወዳደሩ እጩዎች ፎቶግራፎችንና ሌሎችም የቅስቀሳ ፖስተሮችን በመለጠፍ የምረጡኝ ዘመቻውን ቀጥሏል። የገዢው ፓርቲ ካድሬዎች የእኛም ፖስተሮች እንደሚያስቀድዱብን ከልምድ ተምረናል ያሉት ተቃዋሚ ፓርቲዎች ግን እስካሁንም መሰል ቅስቀሳዎችን አልጀመሩም። ምርጫ ቦርድ በበኩሉ ገና ለገና ሊቀደድ ይችላል በማለት ፖስተር ያለመለጠፍ ተቀባይነት የለውም ብሏል። እስክንድር ፍሬው ተከታዩን አጠናቅረዋል። የግንቦቱ ምርጫ ሊካሄድ አንድ ወር ብቻ ቢቀረውም እስካሁን በአዲስ አበባ ከተማ የሚታዩት የአንድ ፓርቲ ፖስተሮች ብቻ ናቸው። የገዢው የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ ኢህአዴግን ወክለው ለሕዝብ ተወካዮች ምክር ቤት የሚወዳደሩ ዕጩዎች ፎቶግራፎች እንደዚሁም ሌሎች የቅስቀሳ ፖስተሮች በተለያዩ የከተማዋ አካባቢዎች ይታያሉ። ተቃዋሚዎች ግን እስካሁን እንደዚህ አይነቱን ቅስቀሳ አልጀመሩም። ምክንያታቸው ደግሞ ፖስተር ቀድሞ መለጠፍ የሚያዋጣ አይደለም የሚል ነው። ይህ እምነታቸው ካለፉት ምርጫዎች ተሞክሮ የመነጨ መሆኑን የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ ሊቀመንበር ዶክተር ጫኔ ከበደ ይናገራሉ። ቀድመን ከለጠፍን የገዢ ፓርቲ ካድሬዎች ያስቀድዱብናል ሲሉም ይወነጅላሉ። የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስም ተመሳሳይ ሀሳብ አንጸባርቀዋል። የገዢ ፓርቲ ካድሬዎች የምርጫ ስነ ምግባር ደንቡን አያከብሩም ያሉት ፕሮፌሰር በየነ ፖስተር የሚለጥፉት ምርጫው ይበልጥ ሲቃረብ መሆኑን አብራርተዋል። አንደኛ ፖስተር፣ ኢህአዴግ ስራዬ ብሎ በካድሬዎቹን አሰማርተው የሚሰራው ነገር ፖስተሮቻችንን ማስቀደድ ነው። ፖስተር ማሳተምም ሆነ ፎቶኮፒ ማንሳት ውድ ነው ባለን አቅም አንጻር ስለዚህ ፖስተሩንም፣ ሌላ ሌላውንም ምናልባት ከሚያዝያ አጋማሽ እንደዚህ ጀምሮ የቀደዱትን ያህል ይቅደዱ። ዋና ትኩረታችን ይህንን የምርጫ ምልክታችንን በትንሹ አሳትመን እሱን በየሰው እጅ እንዲገባ ማድረግ፣ በራሪ ወረቀት ላይ መልእክታችንን ጨምቀን በሰው እጅ እንዲገባ ማድረግ ትኩረታችን ይህ ስለሆነ ነው። ይቀደድብናል የሚለው ስጋት ፖስተር ላለመለጠፋቸው ብቸኛ ምክንያት አለመሆኑን ግን ፕሮፌሰሩ ጠቁመዋል። እርሳቸው እንደሚሉት ከምርጫ ቦርድ የሚሰጠው ገንዘብ በጊዜ አለመለቀቁም ተጽዕኖ አሳድሯል። ከመንግስት ድጎማ ጣል የተባለው ገንዘብ ባለፈ ሳምንት ነው የተለቀቀው። ስለዚህ ይህኔ የባጀት አደላ ድሎ ለአዲስ አባ ምን ያህል ሌላ ጋር ምን ያህል የምለውን ሁሉም ፓርቲዎች የሚሰሩ ነው የሚመስለኝ። ስለዚህ አንደኛው የአቅም ጉዳይ ውስንነትም ስለሆነ መቼ ነው በጣም ውጤት በሚያመጣ ወቅት ይህን ማሰራጨት ያለብን፣ እንዲሁ ለመታየት አይደለም። ኢህአዴግ ምን ቢሊዮነር ድርጅት ነው ምን ችግር አለበት? ከመንግስት ያው ሰላሳ ሚሊዮን የተባለውን አብዛኛውን ያው እሱ ነው የሚወስደው மஞ்சு அவர் அவரு ሁለት ሚሊዮን ከምናምን ነው የተሰጠን። የኢትዮጵያ ብሔራዊ ምርጫ ቦርድ ግን ተቃዋሚዎቹ እስካሁን ፖስተር ላለመለጠፋቸው ያቀረቧቸውን ምክንያቶች አይቀበልም። የቦርዱ ጸሐፊና የጽህፈት ቤቱ ዋና ኃላፊ አቶ ነጋዱ ፊሳ ይህንኑ ያንጸባረቁት፣ ገና ለገና ሊቀደድ ይችላል በሚል ፖስተር አለመለጠፍ እኔ ተቀባይነት ያለው አይመስለኝም። ጥሩ የሚመስለኝ ሳይለጥፉም ይቀደዳል የሚል አሳምሽ መውሰዱ ትክክል አይደለም። ስለዚህ መድረክም ይሁን ሌሎችም ፓርቲዎች ይሁኑ ፖስተሮቻቸውን አግባብ በሆነ ቦታ መለጠፍ እንደ አንዱ የምረጡኝ ዘመቻ ቅስቀሳ አካል አድርጎ ሊጠቀሙበት ይገባል ብዬ ነው ማስበው። ፖስተሮች ይቀደዱብናል የሚለው ቅሬታም የተቃዋሚ ፓርቲዎች ብቻ ሳይሆን የገዢው ፓርቲ ጭምር መሆኑን የገለጹት አቶ ነጋ ይህንን የተመለከተ ግልጽ ሕግ መኖሩን አስታውሰዋል። በዚህም መሰረት ፖስተር መቅደድ በሕግ የሚያስቀጣና እስከ አንድ ዓመት የሚያሳስር መሆኑን ጠቅሰዋል። ከምርጫ ቦርድ የተመደበው ገንዘብ በቶሎ አልተለቀቀም በሚል ከመድረክ የቀረበውን ቅሬታም አቶ ነጋ አልተቀበሉትም። በመጀመሪያ ደረጃ ቦርዱ የሚያደርገው የፋይናንስ ድጋፍ ለፖለቲካ ፓርቲዎቹ ብቸኛው የገንዘብ ምንጭ አድርጎ ፓርቲዎቹ መጠበቅ የለባቸውም። በራሳቸው ከአባሎቻቸው ህጉ በፈቀደው አግባብ የገንዘብ ምንጫቸውን አጠናክሮ ነው በመሬት ደረጃ ምርጫ ውስጥ መግባት ያለባቸው። ቦርዱ የሚያደርገው የፋይናንስ ድጋፍ ተጨማሪ ነው መሆን ያለበት። የተለቀቀበትን አግባብ በተመለከተ ባለው አቅም ገንዘብ ተወስኗል። ያ ገንዘብ ለሁሉም ፓርቲዎች በተቀመጠው መስፈርት መሰረት እንዲከፋፈሉ ተደርጓል። ከገዢው ፓርቲ ቀጥለው ትልቁን ድርሻ የሚወስደው መድረክ ፓርቲ ነው የሚሆነው ቶሎ እንዲደርስ ለማድረግ ለፓርቲዎቹ በቅድሚያ ይሄ የእኩልነት መስፈርትን በተመለከተ ቀድሞ እንዲደርሳቸው ነው የተደረገው። ምክንያቱም የእጩ ዳታው እስኪደርስ ድረስ ጊዜ ሊወስድ የምችል የእኩልነት መስፈርቱ ቀድሞ ተለቀ። ከዛ በኋላ የእጩዎቹም ሌሎቹም መስፈርቶች የሴት እጩ ባቀረበ በምልም እንደዚሁ በተመሳሳይ በቀጣይ የተለቀቀበት ሁኔታ አለ። ደረጃ በደረጃ ነው ገንዘቡ የተለቀቀው፣ ደረጃ በደረጃ ነው የተለቀቀው። ግን በጣም የተራራቅም አይደለም፣ ጊዜው ተቀራራቢ ጊዜ ነው። ግን ቶሎ እንዲደርስ ለማድረግ ቦርዱ እንደወሰነ የእኩልነት መስፈርቱ ወዳው እንዲያገኙ ነው የተደረገው ሲሉ ነው ይቅርታ የእኩልነት መስፈርት የምንለው እንኛውም የፖለቲካ ፓርቲ ወደ ውድድሩ በመግባቱ ብቻ ከቶታል ኬኩ የተወሰነውን እኩል ይከፋፈላሉ ማለት ነው። የኢትዮጵያ ጠቅላላ ምርጫ የድምጽ መስጫ ቀን የፊታችን ግንቦት 16 2007 ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ክቡራትና ክቡራን አድማጮች በዚህ በሳምንት ሰባት ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 ኪሎ ሄርትስ መካከለኛ ሞገድ የምናስተላልፍላችሁን ስርጭት እንድታዳምጡ እንጋብዛለን። በኢንተርኔት ላይ ደግሞ ደብሊው ደብሊው ደብሊው ዶት ቪኦኤ ኒውስ ዶት ካም ስላሽ አምሀሪክ ላይ ታገኙናላችሁ። በፌስቡክ እንዲሁም በትዊተር ቪኦኤ አምሀሪክ ብላችሁ ተከተሉን፣ ተነጋገሩ ላይካስ። በእጅ ስልካችሁ ቪኦኤ ዳት ሆርን ዳት ኤምኦቢአይ እንዲሁም ናይል ሳትም ላይ አለን። ክቡራትና ክቡራን አድማጮች የቪኦኤን አፕ በተንቀሳቃሽ መሳሪያዎቻችሁ ላይ በእጅ ስልኮቻችሁ፣ በስማርት ስልኮቻችሁ ወይም በታብሌቶቻችሁ ላይ በነጻጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ለአይኦኤስ ወይም ለአይፎን ተጠቃሚዎች፣ ለአይፓድ እንደዚሁ ተመሳሳይ መሳሪያዎች ከአፕስቶር ታገኛላችሁ። ለአንድሮይድ ተጠቃሚዎች ደግሞ ከፕሌይስቶር ታገኛላችሁ። ለኖኪያና ለቆዩ ስልኮቻችሁ ደግሞ ከቢአይኤን ዩ ዳት ኮም ታገኛላችሁ። በስቱዲዮ ቴክኒሽያናችን ቮይቴክ ዞርኛክ ነው ፕሮግራሙን እየመራልን ያለው። ኃይሉ ታምራት አስተናጋጆቻችሁ ቆንጅ ይታየና እኔም ሰሎሞን አባተንን። አሁን ከስልክ አስተያየቶቻችሁ ጥቂቱን እናስደምጣችሁ። ሰላም ቪኦኤዎች እንደምን አላችሁልኝ? እየጠነከራችሁ ነው፣ እየበረታችሁ ነው። መሪር ነው ሐዘኑ። ለማን እንንገረው? ባለፈው እንደዛ ከሳውዲ አረቢያ የሰሩበት ሳይከፈላቸው በነጠላ ጫማ በባዶ እግራቸው ተመለሱ። አሁን ደግሞ እንደዚህ አይነት ነገር ደረሰብን። ለማን እንንገረው? እባክህ ጌታ ሆይ በቃችሁ ብለን ሁላችንም በያለንበት መጽናናቱን ይስጠን። አዜብ ነኝ ከጀርመን አመሰግናለሁ። ሄሎ ቢዎች እንደምናላችሁ የዘውትር አድማቻችሁ ነ ሌሎች ውስጥ ኢትዮጵያውያን እጅግ በጣም አይምሮ የሚመካ ነገር ነው። ግን ሆኖም በቃ እዚያ ያጽዳል ስለሆነ ሰማዕት ሆነዋል። ግን ስ የኢትዮጵያ የዥ ፓርቲ በአሁኑ ሰዓት በኢትዮጵያ ላይ የሁለት ቀን የሀዘን አዋጅ እንደዚህ ምን ከማለት ጅብ ከሄደ ውሻ ጮኸ ወጣቱን እርግጥ ኢህአዴግ ሙሉ በሙሉ ጥሩ አይደለም ማለት አይደለም፣ ግን የበታች ሹማምንቶች ወጣትን ሰርቶ በአገሩ ላይ እንዲኖር አላደረጉም ምሳሌ ከራስ ጀምሮ ኢህአዴግ ሹማምንቶች እጅግ በጣም ስቃይ መጥፎ ነገር ደርሶብኝ ነው ተማር ላይ ቤተሰብ ልጅ ጥዬ የተሰደድኩት ስለዚህ ሰሞኑን እያቀረቡ የታረዱትን ጭራሽ በቴሌቪዥን ዲ ነው ነው እያሉ ወላጆቻቸው ልጅ የስደት እንዲሄደ ቀረ ቢሉ ይሻላል ። ይሄን የታረዱትን ባይን እያሳዩ እንደገና ድጋሚ ለቤተሰብ መጥፎ እንትን የሚጥሩባቸው እና ይህ ተገቢ አይደለም። በብዙ ለሚመለከተው ክፍል ሰላም ዚዎች ፋሲል እባላለሁ። የምደውለው ከዋሽንግተን ዲሲ ነው። በሊቢያ ሳውዝ አፍሪካ ህይወታቸው ላጡት ወንድሞቻችን ነው። በተለይ በሊቢያ አንገታቸው ለታረደ ሽንቅላታቸው በጥይት ለተበረቀሱ እግዚአብሔር መንግስት ሰማያትን ያወሳችሁ ለወላጆቻችሁ መጽናናት እንመኛለሁ። ከዛ በመቀጠል ግን ምን ለቤተ ክርስቲያን መሪዎች፣ ለመስጊድ መሪዎች ክፍት ቦታ ሲገኝ ቤተ ክርስቲያን መስራት መስጊድ መስራት ወዴትም አያደርስም። እስቲ በሰው ልብ ውስጥ ግቡና የሰው ልብ ውስጥ ቤተ ክርስቲያናችሁን ስሩ፣ በሰው አእምሮ ውስጥ ቤተ ክርስቲያናችሁን ስሩ። አይሲስ እስልምናን አይወክልም። አይሲስ በሶሪያ በኢራቅ በተለያዩ በእስላም ሀገሮች ውስጥ ያሉትን ሙስሊሞችን ገሏል። ይሄ የሀይማኖት ጦርነት አይደለም። ህዝባችን ግን አገር ውስጥ እንዲኖር አገር ውስጥ እንዲሰራ በተለይ ኢህአዴግ አብዮታዊ ዲሞክራሲያዊ ልማታዊ መንግስት ነኝ ብለዋል። ሀያ አራት አመት ይሄ ነገር አልሰራም። ሰላሳ ስምንት የተለያዩ ድርጅቶች አላችሁ። እናንተ በሀሳብ ሁላችሁም ሀሳባችሁ አንድ ነው። ይሄን ነገር የትምህርት ፖሊሲው፣ የእርሻ ፖሊሲው፣ የጤና ፖሊሲው መቀየር ያለበት ፖሊሲ ይቀየር እና ህዝባችን ከመታረድ በየቦታው ከመገደል የሚወጣበትን ነገር ይፈለግ። በተለይ መድረክ የተደራጃችሁት በብሄር ነው፣ ከኢህአዴግ በምንም አትለዩም። ሰባት መቶ ሰዎች በመርከብ ሄደው አለቁ። በየጊዜው አለቁ አለቁ አለቁ። ኢትዮጵያ ኤርትራ፣ ኢትዮጵያ ኤርትራ ነው የሚባለው መንግስታችን እኮ ህገወጥ ስደተኞችን አጣራለዋል። ኤርትራ ቢሆኑ ወንድሞቻችን አይደሉም እንዴ? አስተያየት የላካችሁልንን አድማጮቻችን እናመሰግናለን። ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመሩ 14 ነው። 24 ሰዓት ክፍት ነው ስልኩ። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት እንድታኖሩ በዚሁ እናሳስባለን። በኢሜል ለምትጠቀሙ ደግሞ አድራሻችን ሆን አት ቪኦኤ ኒውስ ዳት ካም ነው። ላኩልን ዝግጅታችን እስከ አራት ሰዓት ይቀጥላል። አሁን ከምሽቱ ሶስት ሰዓት ከአርባ ስምንት ደቂቃ ነው። አዲስ አበባ ላይ ተከታዩ ዝግጅታችን አፍሪካ በጋዜጦች ነው። አዘጋጅና አቅራቢ አዳነች ፍስሐዬ አፍሪቃ በጋዜጦች የተሰኘ ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። በአዲስ አበባ የተደረገው የሐዘን ሰልፍ ቁጣ እንደተቀላቀለበት ተገለጸ፣ የደቡብ አፍሪቃ መንግሥት በውጭ ሀገራት ተወላጆች ላይ የሚፈጸመው ጥቃት እንዲቆም ወታደሮችን መደበ የሚሉት ርዕሶች ነው ዛሬ የምንመለከተው። ሊቢያ ውስጥ እስላማዊ መንግስት ነኝ የሚለው ቡድን በአሰቃቂ ሁኔታ ለገደላቸው ኢትዮጵያውያን ሐዘኑን ለመግለጽ በአዲስ አበባ ከተማ በተሰበሰቡ ህዝብ መሀል የቁጣ ስሜት እንደተደባለቀበት ኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ጽሁፍ ያወሳል። ጨርቆስ ወረዳ ላይ የሀገሪቱን ሐዘን ተምሳሌት የሆነ አረንጓዴ ድንኳን እንደነበርም ዘገባው ያወሳል። ሁለት በሐዘን የተዋጡ ቤተሰቦች ድንኳን ውስጥ ተቀምጠዋል። በሊቢያ የተገደሉት እያሱ ይኩኖ አምላክና ባልቻ በለጠ ቤተሰቦች ናቸው። እያሱ የታመመችውን እናታችንን ለመርዳት የሚያስችለውን ገንዘብ ለማግኘት የሄደ ጥሩ ሰው ነበር ሲሉ ወንድሙ አቶ ስዩም ይኩኖ አምላክ መናገራቸውን ኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ጽሑፍ ጠቁሟል። አቶ ስዩም ወንድማቸው ህገ ወጥ በሆነ መንገድ ወደ ኢጣሊያ ለመሄድ እንዲችል 4400 ዶላር ለህገ ወጥ አሸጋጋሪዎች በመክፈል እንደረዱት ገልጸዋል። በብዙ መቶዎች የሚቆጠሩ አፍሪካውያን ፍልሰተኞች ባህር ውስጥ እንደሰመጡ፣ ወደ መካከለኛው ምስራቅ ስራ ፍለጋ በህገወጥ መንገድ የሚሄዱት ኢትዮጵያውያን ጉስቁልናና በገፍ መባረር እንደሚጠብቃቸው፣ የመን ውስጥ ደግሞ ጦርነት እንደገጠማቸው፣ ወደ ደቡብ አፍሪካ የሄዱት አፍሪካውያንም የጥላቻ ጥቃት ሰለባ እንደሆኑ የኒውዮርክ ታይምስ ጋዜጣ ድረገጽ ዘርዝሯል። አሁንም ቢሆን ብዙ ወጣት ኢትዮጵያውያን ከሀገሪቱ ለመውጣት ይመኛሉ። ባህር አብ የማነ የተባለ የጨርቆስ ሰፈር ነዋሪ የ5 ዓመት ዕድሜ ወጣትም መውጣት ይፈልጋል። ኢትዮጵያ ውስጥ ብዙ እድልና የመናገር ነፃነት የለም። እዩት ሰፈራችንን። በድህነት አዙሪት ውስጥ ነው የምንኖረው። ከአገር መውጣት የምንፈልገውም ለዚህ ነው ማለቱን ዘገባው ጠቅሷል። አሁን በደረሰው ሁኔታ ምክንያት ግን ወደ ውጭ የሚሄዱን ጉዳይ እየተወ መሆኑንም ጨምሮ ገልጿል። ባለፈው ረቡዕ ለሐዘን በወጡት በብዙ አስር ሺዎች የሚቆጠሩ ሰልፈኞች መሃል ነስረዲን አሕመድ የተባሉ ሙስሊም አሸባሪዎቹ በእስልምና ስም እንደሚንቀሳቀሱ ይናገራሉ። ሆኖም ይህ እስልምና አይደለም፣ እኛ እንቃወማቸዋለን ማለታቸውን ድረገጹ አውስቷል። የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ለሐዘን ለተሰበሰበው ሕዝብ ባደረጉት ንግግር ራሳችንን ከእንዲህ አይነት አደጋ ለማዳን ሀገራችን ውስጥ በክብር አብረን መስራትና ማደግ አለብን ሲሉ ተናግረዋል። የጠቅላይ ሚኒስትሩ ንግግር ካበቃ በኋላ ግን ወጣቶች በፌዴራል ፖሊሶች ላይ ድንጋይ መወርወር ጀመሩ። ፖሊሶች ደግሞ ድንጋይ ወርዋሪዎቹን ለመበተን እምባስ መጭ ጋዝ ተኮሱ። ሁኔታውን በተንቀሳቃሽ ስልኩ ፊልም እያነሳ የነበረ የ32 ዓመት ዕድሜው ኤፍሬም አወቀ ወጣቶቹ የተቆጡት ከመንግስት ለመስማት የጠበቁትን ነገር ባለመስማታቸው ይመስለኛል ካለ በኋላ ፖሊሶች ሳይታሰብ ደርሰው እንደመቱት ተናግሯል። በሚኒስትር ዴታ ማዕረግ የጠቅላይ ሚኒስትሩ ልዩ አማካሪ ጌታቸው ረዳ ፖሊሶቹ በእንዲህ አይነት ከባድ ሁኔታ የተሰላፊዎችን ደህንነት ለመጠበቅ የሚችሉትን ሁሉ አድርገዋል። ሰዎች በእንዲህ አይነት ትልቅ የሀዘን ጊዜ ስሜታዊነትን ያንጸባርቃሉ። በስሜት የመገፋት ሁኔታም ይኖራል በማለት ስለ ተንጸባረቀው የቁጣ መንፈስ እንደተናገሩ ኒውዮርክ ታይምስ ጋዜጣ ላይ የወጣው ዘገባ ጠቅሷል። አሁንም ኒውዮርክ ታይምስ ጋዜጣ ድረገጽ ደቡብ አፍሪቃ ውስጥ በመጤዎች ላይ የሚፈጸሙ ጥቃቶች በበረቱባቸው አካባቢዎች የደቡብ አፍሪቃ ወታደሮች እንደተመደቡ ዘግቧል። በተፈጸሙት ጥቃቶች ሰባት ሰዎች እንደተገደሉና መንግሥት ሁኔታውን ለመቆጣጠር አለመቻሉን እንዳሳየም ድረገጹ ጨምሮ ገልጿል። አሌክሳንድራ በተባለው በአብዛኛው ጥቁሮች በሚኖሩበት የጆሃንስበርግ ክፍል ወታደሮች ፖሊሶችን እንዲረዱ ተመድበዋል። አንድ ሞዛምቢካዊ ባለፈው ሳምንት ማብቂያ ላይ በስለት ተወግቶ ሲሞት በጋዜጦች የወጡ ምስሎች አሳይተዋል። ባለፈው ሰኞ ደግሞ ሞዛምቢካውያን ባልና ሚስት አሌክሳንድራ ላይ ተኩስ ተከፍቶባቸው ቆስለዋል፣ ይላል የኒውዮርክ ታይምስ ጋዜጣ ድረገጽ። በአሁኑ ወቅት ሁኔታዎች አንጻራዊ መረጋጋት ቢታይባቸውም መንግስት ባለፈው ማክሰኞ በከተማይቱ ወታደሮች መድቧል። መንግስት በፍጥነት ሁኔታውን ለማረጋጋት ባለመሞከሩ ግጭቱ እንዲስፋፋ አድርጓል በሚለው ነቀፌታ ምክንያት ሊሆን ይችላል እርምጃ የወሰደው። በድህነት በሚኖሩ ደቡብ አፍሪቃውያን መሀል በመኖር በንግድ ስራ በተሰማሩ የአጎራባች ሀገሮች ተወላጆች ላይ ከሁለት ሳምንታት በፊት ጥቃት የተጀመረው በደርበን ከተማ ነበር። ከቅርብ ዓመታት ወዲህ እየተዳከመ የሄደው የሀገሪቱ ኢኮኖሚ በድህነት የሚኖሩትን ዜጎች በማጨናነቁ በሁኔታው የተበሳጩ ወጣት ወንዶች ቁጣቸውን በአፍሪቃውያን መጤዎች ላይ ያነጣጥራሉ። ከሰባት ዓመታት በፊት ከ60 በላይ የሚሆኑ የውጭ ሀገራት ተወላጆች በጆሃንስበርግ የጥቁሮች መኖሪያዎች ላይ በተገደሉበት ወቅትም ወታደሮች ተመድበው ነበር ሲል የኒውዮርክ ታይምስ ጋዜጣ ድረገጽ አውስቷል። የሀገሪቱ ባለሥልጣኖች እንደሚሉት የወቅቱ ጸረ የውጭ ሀገር ተወላጆች ግጭት የተቀጣጠለው ጉድዊል ዙዌልቲን የተባሉት በሀገሪቱ የብዙሀንነት ቦታ ያላቸው ዙልዎች ንጉሥና የፕሬዚደንት ዙማ ትልቁ ልጅ የሚገኙባቸው ሰዎች ባደረጉት ጸረ መጤዎች ንግግር ነው። የውጭ ሀገራት ተወላጆች ጓዛቸውን ጠቅለው ወደ ሀገሮቻቸው እንዲመለሱ እንጠይቃለን ሲሉ ባለፈው ወር እንደተናገሩ ተጠቅሷል። የዙሉ ንጉስም ሆኑ ትልቁ ልጃቸው ስለ ተናገሩት ነገር ያላነሱት የሀገሪቱ ፕሬዚደንት ጃኮብ ዙማ ባለፈው ሳምንት ሐሙስ ግጭቱን አውግዘዋል። ይሁንና ድምፃቸው የተሰማው በውጭ ሀገራት ተወላጆች ላይ የተነሳው ግጭት ወደ ትልቋ ከተማ ጆሐንስበርግ ከተስፋፋ በኋላ ነው። የአመራር ብቃት የለም የሚል ነቀፌታ እየበረታ ከሄደ በኋላ ጃኮብ ዙማ ወደ ኢንዶኔዥያ ሊያደርጉት የነበረውን ጉብኝት ለመሰረዝ እንደተገደዱ የኒውዮርክ ታይምስ ጋዜጣ ድረገጽ ዘግቧል። የዝሉ ንጉሥ ጉድዊል ዞልቲኒ በበኩላቸው ግጭት ጭረዋል በሚል በእኔ ላይ የተሰነዘረው ክስ ከንግግሬ ከፊል ተቀንጭቦ የተወሰደ ነው በማለት አስተባብለዋል። የውጭ ተወላጆችን በማጥቃት ተግባር ከተሳተፉ ሰዎች መካከል ከ300 በላይ የሚሆኑ ሰዎች ታስረዋል። አሌክሳንድራ በተባለች ጆሃንስበርግ በምትገኝ ጥቁሮች ከተማ አንድ ሞዛምቢካዊን የገደሉ ሶስት ሰዎች እንደሚገኙባቸው የቢቢሲ ዘገባ ጠቁሟል። አራተኛው ደግሞ ጋዜጠኛው በአነሳው ፎቶግራፍ ከታየ በኋላ እንደተያዘ የሲኤንኤን ዘገባ ገልጿል። ደቡብ አፍሪካዊ የፎቶግራፍ አንሺ ጋዜጠኛ ጄምስ ኦቶዌ ኤማኒዌል ሲቶሌ የተባለው ሞዛምቢካዊ በጠራራ ፀሐይ በስለት ሲገደል እንዳየ በስለት የወጉትና የደበደቡት ሰዎች ትተውት ከሄዱ በኋላ ጋዜጠኛ ጀምስ ሆቴወይና አብሮት የነበረ ጋዜጠኛ ወደ ሆስፒታል ቢወስዱትም እዛው እንዳረፈ ሟቹን ከገዳዮቹ ለማትረፍ አለመቻሉና በገዳዮቹ ላይ ከፍተኛ ቁጣ እንደተሰማው ጋዜጠኛው እንደተናገረ የቢቢሲው ዘገባ ጠቅሷል አድማጮች የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። ግንቦት 16 2007 ዓ ም የኢትዮጵያ የሕዝብ ተወካዮች ምክር ቤትና አጠቃላይ ምርጫ ይካሄዳል። ኢትዮጵያውያን ወደ ድምፅ መስጫ ጣቢያ ሲያመሩ የአሜሪካ ድምፅ ሬዲዮ ማይክሮፎኑን ይዞ ይከተላቸዋል። የመራጮችና የእጮዎች ምዝገባ ተጠናቆ የምረጡኝ ዘመቻው በመከናወን ላይ ይገኛል። መራጮች እስካሁን በሂደቱ የምርጫ ልምዳችሁን፣ የአስተያየትና የየአካባቢ የዕለት ተዕለት ገጠመኞቻችሁን አካፍሉን። የአሜሪካ ድምፅ ሬዲዮ በምርጫው ሂደት የመገናኛ ብዙሃን ሚና የፍትሕ አካላት ኃላፊነት እንዲሁም የማኅበረሰብ ተቋማት የሚያበረክቱትን አስተዋጽኦ የሚገመግሙ ዝግጅቶች ያቀርባል። ከምንም በላይ ከእናንተ ከአድማጮቻችን ለመስማት እንሻለን። ድምፃችሁን አሰሙ። የኢትዮጵያ ምርጫ 2007 በአሜሪካ ድምፅ ሬዲዮ አድማጮች፣ ከመሰናበታችን በፊት ማጠቃለያ ዜና እናሰማለን። ገዢው ፓርቲ ኢህአደግ በመጪው ግንቦት በሚካሄደው ምርጫ የሚወዳደሩ እጩዎች ፎቶግራፎችንና ሌሎችም የቅስቀሳ ፖስተሮችን በመለጠፍ የምረጡኝ ዘመቻ ቀጥሏል። የገዢው ፓርቲ ካድሬዎች የእኛም ፖስተሮች እንደሚያስቀድዱብን ከልምድ ተምረናል ያሉት ተቃዋሚ ፓርቲዎች ግን እስካሁን መሰል ቅስቀሳ አልጀመሩም። አልሸባብ ከኪስማዮ ከተማ በስተ ሰሜን 30 ኪሎ ሜትር ላይ በምትገኘው ጀማሜ ከተማ ውስጥ አንድ ማህሙድ ሙርሳል የሚባሉ ሰው በጥይት ደብድቦ አደባባይ ላይ ህዝብ በተሰበሰበበት መግደሉ አሁን ስቱዲዮ ከገባም በኋላ የደረሰን ዜና ይጠቁማል። አልሸባብ ማህሙድ ሙርሳልን የገደለው በአምላክና በነቢዩ ላይ የዘለፋ ተግባር አካሂደሃል በሚል ነው። በአይሲል የተፈጸመውን አሰቃቂ ግድያ አስመልክቶ መንግስት አስፈላጊውን እርምጃ እንዲወስድ የመላ ኢትዮጵያ አንድነት ፓርቲ መኢአድ ጠየቀ። ክቡራትና ክቡራን አድማጮች ከመሰነባበታችን በፊት አጠር አጠር ያሉ መረጃዎችን ልስጣችሁ። ምንዛሪ አንድ የዩናይትድ ስቴትስ ዶላር ዛሬ 20 ብር ከ50 ሳንቲም ተመንዝሯል። የመግዣ ዋጋ እርስዎ ዶላር ከፈለጉ 20 ብር ከ60 ሳንቲም የሚከፍሉት ለዶላር የአክሱም ሐውልት በ1929 ዓ ም በጣሊያን ወታደሮች ተሰርቆ ወደ ሮማ ከተወሰደ በኋላ ወደ ኢትዮጵያ የተመለሰው ሚያዝያ 17 1997 ዓ ም ነበር ነገ ልክ 10 ዓመት ይሞላዋል የአክሱም ሐውልት ከተመለሰ ለምሽቱ ያሉን ዝግጅቶች እነዚሁ ነበሩ። የተከበራችሁ አድማጮች፣ በስቱዲዮ ፕሮግራማችንን የመራልን ኃይሉ ታምራት ነው። በዋና አዘጋጇ በትስታበላቸውና በሌሎችም ስም የምንሰናበታችሁ ቆንጅት ታየና እኔም ሰለሞን አባተነን አብራችሁን ስለቆያችሁ እናመሰግናለን። ወደ ትግርኛ ፕሮግራም እናልፋለን። ነገ በሶስት ሰዓት በቅዳሜው ፕሮግራም እንገናኛለን። ሰላም። ደህና ደሩ። ደህና ደሩ። thank you